ኢትዮጵያ ሴቶችን በማስተማሩ ረገድ ሰናይ ለውጦችን እያስመዘገበች ቢሆንም በሴቶች ፖለቲካዊ ተሳትፎና ውሳኔ ሰጭነት ግን አሁንም ወደ ኋላ ካሉ ሀገራት ተርታ ትመደባለች። ሴቶች በትምህርቱም ላይ ሆነ ከምረቃ በኋላ ያላቸውን ተሳትፎ ለማሳደግ ስኬታማ ሴቶችን ከወጣት ሴት ተማሪዎች ጋር በማጣመር የልምድ ልውውጥና የምክክር መርሃ ግብር ለመጀመር ዝግጅቱን እየጨረሰ መሆኑን የሴቶች ሕፃናትና ወጣቶች ሚኒስቴር በቅርቡ አብስሯል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ አድነው አበራ አሰልጣኝ ሴቶቹ ከራሳቸው የህይወት ተሞክሮና ልምድ በመነሳት ወጣት ሴቶቹን እንደሚያነጹ ይገልጻሉ። አጠቃላይ የቬንቸርሺፕ ፕሮግራም ሴቶችን የማብቃት ስትራቴጂ ማዕከል ያደረገ ነው። ሴቶችን ማብቃት ረገድ አካዳሚ ካ ሴቶችን የሚበቁበት ሁኔታ አለ። ከዛ ባሻገር ደግሞ ከህይወት ክሎት ደግሞ የሚበቁበት እያንዳንዱ እንቻለኝ ማለፍ የሚችሉበትን አጋጣሚዎች ውጤታማ ከሆኑ ሴቶች በየጊዜው ተሞክሮቹን ያገኛሉ፣ ኮች ይደረጋሉ ማለት ነው። ይሄ ነገር ኮች የመደረጉ ኢንተርንሽፕ አንደኛ በውጤታማ ሴቶች ፍላጎት ላይ ምንድን ነው መርዳት ያለብን እኔ ያለፍኩበት ህይወት ተሞክሮ ዚህ ደረጃ ሲደርስ ምን ምንድነው ቻሌንጅ ያለፍኩት እና ለአሁን ሴቶችም ደግሞ ምንድን ነው እሱ የሚጠቅማቸው እኔ ለእነሱ ኢንፑት የሚሆን ከህይወት ወደ እነሱ የሚሄድ የሚጠቅማቸው ነገር ምንድን ነው የሚል ሜንተር የሚያደርገው የሚያደርጉ ስኬታማ ሴቶች አዘጋጅቶ የሚቀጥት ነው። እኛም በዛ መሀል እያንዳንዱ ነገር ኮች እናደርጋለን። ከዛ ባሻገር ሴቶቹ ኦልሬዲ ዩኒቨርሲቲ ካሉ ናቸው አካዳሚካሊ ማለት የሚፈልጉትን ነገር ማለት ይችላሉ። ግን ከዛ ባሻገር የሚገጥማቸው ብለ ተለት ተለት ህይወት ተሞክሮ የሚፈልጉትን ነገር አችሁ ለማድረግ ምንድን ነው መከተል ያለባቸው ሚሆን ነገር እነሱም ደግሞ የሚፈልጉትን ነገር ጥያቄ በማቅረብ እያንዳንዱ ሰዎች የሚደረጉት ተማሪዎች ስኬታማ የሆኑ ሴቶች እነሱን ይደግፋሉ ማለት ነው። ዩኒቨርስቲ ያሉ ሴቶች ወደ ተሻለ ነገር እንዲመጡ ወደ አመራርነትም የቻለ ኃላፊነት መሸከም የሚችሉበት ሁኔታ እንዲመጡ እና አሁን ያሉትን ስኬታማ ሴቶች እንደ ቤንች ማርክ አድርገው አቅም ሆኗቸው እንዲያርጉ የሚደረጉ ነው። እየፈጠልን ያለን አቶ አድነው በከፍተኛ ትምህርት ቤት ውስጥ ያሉ ሴቶች በትምህርት ላይም ሆነ ከትምህርት ቤት ከወጡ በኋላ በአመራርነትና በውሳኔ ሰጭነት ቦታዎች ላይ እንደማይሳተፉ ገልጸው፣ ይህም የሴቶችን በራስ መተማመን ለመጨመርና እንቅፋቶቻቸውን በመቀነሱ በኩል ብዙ ስራዎች መሰራት እንዳለባቸው ይጠቁማል ይላሉ። አጠቃላይ ሴቶችን ከማብቃት አንጻር መሰራት ያለባቸው ስራዎች አሉ። ለምሳሌ ከአመራር ጋር በተያያዘ እያንዳንዱ ሴቶች በየወረዳውን በየቀበሌ ያሉ ሴቶች መንግስት ስራ ላይ ያሉ ወደ አመራርነት መምጣት የሚችሉ ሴቶችን ዝግጁ ለማድረግ የተለያዩ ስልጠናዎችን እንሰጣለን። አሁን ለምሳሌ ትልቅ የተቸገር ነው ነገር በተለይ ዩኒቨርሲቲዎች ተከልፈው ገብቶ ራሳቸውን ለማብቃት የተማሪዎች ፍላጎት በጣም አናሳ የሆነ ይቸገረናል። ስለዚህ ሴቶችን በእያንዳንዱ አስፈጻሚ አካላት ካፓሲታቸውን ለመጨመር በጣም የምንሰራቸው ከተለያዩ ከምርጫ ቦርድም የተለያዩ ተቋማት የምንሰራቸው ስራዎች እንዳሉ ሆነ ግን የሴቶችም ፍላጎት በጣም ወሳኝ ነገር ነው። እዚህ አንደኛ ፍላጎት እንዲያድርባቸው እነሱ ያንን በማድረጋቸው ደግሞ ለራሳቸው ብቻ ሳይሆን ለቤተሰቦቻቸውም ለማህበረሰቡም እንደገናም ለሴቷም ምን ያህል ውግንና እና ውክልና እንደሚኖራቸው እና ለሀገር ብሎም ለሀገር ያለውን ጠቀሜታ እንዲረዱና ኃላፊነት የሚሰማቸው ሴቶች ስለመሆናቸው የዛሬውን የሴቶች ችግር የጣናትም እንዲሆን ተሳትፏቸው እንደበሎት እንዲያደርጉን በውስጣቸው ወኔን እንዲዘራ ነው የምንፈልገው። አሁን ላይ ከፍተኛ ሴት ሚኒስትሮች መርሃ ግብሩን ለማገዝ በበጎ ፈቃደኝነት መመዝገባቸውን አስታውቀው፣ መርሃ ግብሩን በሀገር አቀፍ ደረጃ ባሉ ከፍተኛ የትምህርት ተቋማት ለማስኬድም የአሰልጣኞች ምዝገባ አሁንም እየተካሄደ ነው ይላሉ። መርሃ ግብሩ በገጽ ለገጽ መሆን በማይችልባቸው አጋጣሚዎችም በድረገጽ እንደሚሰጥ ጠቁመዋል። አሁን አብዛኛው በሚኒስትር ደረጃ ያሉ ሴቶች ናቸው ና በቢዝነስ ያሉ ሴቶች ናቸው እና የጊዜ አጠቃቀማቸው በጣም ይወሰናል። ሞሮስ ግን ኃላፊነቱን ወስደው ከዚያሲቸው ማጠቃቀም ባላንስ አድርገው እነ ሴቶች እንዲያግዟቸው፣ እንደገና ደግሞ ሴቶቹም በአካዳሚ ላይ የተሰማሩ ትምህርት ያው በጣም ትልቁ ስራ ነው። ሀያ አራት ሰዓት የምትሰሪው ስራ ነው እና እነሱን ጊዜያቸውን ባላንስ አድርገው ተናበው ሴት ተማሪዎችም የሚፈልጉትን ሜንተር የሚያደርጉትም የራሳቸውን ጉዛት ታበው በእነሱ እንደሴት ነው እንዲገናኙ ነው የምናደርገው። ያም ሆነ ይህ ግን ግዴታ በአካል መገናኘት አያስፈልግም። ወቅቱም የኮሮና ሁኔታ አለ። ሁለተኛ ደግሞ ቴክኖሎጂውም የተሻለ ስለሆነ ዩኒቨርሲቲዎችም ይህንን እንዲያመሳቸው እናደርጋለን። የኢትዮጵያ የሴቶች የሕጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አበራ መርሃ ግብሩ የከፍተኛ የትምህርት ተቋማት ሙሉ ለሙሉ ስራቸውን ሲጀምሩ እንደሚጀመርም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።